በኢትዮጵያ መንግስትና በሃያ አንድ ብሔራዊ የተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚዎች ፓርቲዎች ስብስብ መድረክ ራሱን አገለለ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ራዲዮ እንደገለጡት መድረክ በቁጥጥር ስር የሚገኙ አመራር አባላቱ እንዲፈቱና በመሪ ተደራዳሪነት በውይይቱ ለመሳተፍ ያቀረበው ጥሪም ምላሽ ባለማግኘቱ ከድርድሩ ጠረጴዛ መነሳታቸውን የገለጡት ስድስት ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም የኢህአዴግ አደራዳሪ አልሰየመም ሲሉ ወንበራቸውን ስበው ወረቀታቸውን ሰብስበው ከድርድሩ ለመነሳት ያላቸውን አዝማሚያም ገልጠዋል። የኢህአዴግ ድርጅታዊ መሪ አቶ ሽፈራው ሽጉጤ ድርድሩ ከተቀሩት ተቃዋሚዎች ጋር ይቀጥላል ብለዋል። እስክንድር ፍሬው ዝርዝሩን ይዟል። ሀያ አንድ ሀገር አቀፍ ተቃዋሚ ፓርቲዎችና ገዢው ኢህአዴግ እየተሳተፉበት ባለው የቅድመ ድርድር ውይይት የዛሬ ውሎ መድረክ አልተገኘም። መድረክ ለምን እንዳልተገኘ መረጃው እንደሌላቸው የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለተሰብሳቢዎቹ ተናግረዋል። መድረክን በተመለከተ እኛ ሁሉም ፓርቲዎች እዚሁ ይሳተፋሉ በሚል ነው ተስፋ ያደረግ ነው። ይሄ ፕላትፎርምም ስመርጠን ይችኛ መድረክ ብቻ ቸሪ እንድናደረግ ነው። ከዛ ውጭ ግን ስብሰባ በጋራ ነው። ቀጠሮ የተወሳሰድ ነው። ምናልባት በር በመግባት የሚያስተባብሩ ባለሙያዎች በመድረክ በኩል የተላከ መልእክት ካለ ሊነግሩን ይችላሉ። ከዚህ በላይ ኃላፊነት ስላልሰጣችሁን በኃላፊነታችን ገደብ ነው የምንቀሳቀስ ያለ ነው ማለት ነው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ፓርቲያቸው ውይይቱን ማቋረጡን በስልክ ለአሜሪካ ድምፅ አረጋግጠዋል። ምክንያቱ ደግሞ እርምጃ ሊወሰድባቸው የሚገቡ አንገብጋቢ ጉዳዮች ምላሽ አለማግኘታቸው እንደሆነ ነው ያብራሩት። የፖለቲካ ፓርቲ መሪዎቻችን ፍቱ ከሕዝባችን ጋር እየተገናኘን ድርድሩ ላይ በሙሉ ልብ ለመሳተፍ የአስቸኳይ ጊዜ አዋጁም ነሳት አለበት። የመገናኛ ብዙኃን ነፃነት መረጋገጥ አለበት። የታሰሩት የሚፈቱ ሌሎቹም ሰላማዊ ፖለቲካ እንቅስቃሴ ውስጥ ያሉት ወገኖች ሁሉ ጥሪው ሰምቶ ይሳተፉበት። በዚህ በድርድሩ ላይ ሁኔታዎች ይመቻቹ የምሉትንና ሌሎችንም ጉዳዮች ላይ ከደግ ወገን ምንም ምልክት ያለ መታየቱ።

መድረክ መሪ አለበለዚያም ቀዳሚ ተደራዳሪ ለመሆን ያቀረበው ጥያቄ በገዢው ፓርቲና በሌሎች ተቃዋሚ ፓርቲዎች ተቀባይነት አለማግኘቱ ይታወሳል። በዚህ ጉዳይ ላይ አዎንታዊ ምላሽ ካላገኘም ውይይቱን እንደሚያቋርጥ ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰሞኑን ለአሜሪካ ድምፅ ተናግረዋል። ፕሮፌሰር በየነ በዛሬው የስልክ ቃለ ምልልስ ሲናገሩ ግን መሪ ወይም ቀዳሚ ተደራዳሪ የመሆኑ ጥያቄ ውይይቱን ለማቋረጣቸው ዋነኛ ምክንያት እንዳልሆነ ነው ያስረዱት። አንደኛ ያው ድርድሩ ዝም ብሎ በሸንጎ አይቻልም ድርድር ብሎ ነገር የለም በጉባኤ ተከብቶ ስለዚህ ግንባር ቀደሞ ነው የሚደራደሩ ከሌሎችም ፓርቲዎች ጋር በዚህ በጋራ ስብሰባ ላይ እየተገናኘ መወጣት እንፈልጋለን ብለን አቅርበናል ያንንም ተቀባይነት ሳያገኝ እንግዲህ ያው እኛኑ ያነጋግረን ለብቻችን የምለው ድምዳሜ ላይ ነው የደረሰው የዛሬው ሰባተኛ ዙር ውይይት የተቀጠረው በድርድር አመራር ላይ የተፈጠረው ልዩነት ለማጥበብ ነበር። ቀደም ባለው ስብሰባ ሀያ ተቃዋሚ ፓርቲዎች ድርድሩ ሶስተኛ ወገን በሆነ ገለልተኛ አደራዳሪ እንዲመራ ሲጠይቁ ገዢው ኢህአዴግና አንድ ተቃዋሚ ፓርቲዎች በዙር ይምሩት የሚለውን ሀሳብ ደግፈው ነበር። ሰባት ወይም ስምንት የሚሆኑ ተቃዋሚ ፓርቲዎች ግን ጉዳዩን እንደገና ማጤናቸውንና መገምገማቸውን ገልጸው በዙር ይመራ ወደሚለው ሀሳብ ማዘንበላቸውን ይፋ አድርገዋል። ኢህአዴግም ድርድሩ በተሳታፊዎች በዙር ይመራ በሚለው አቋሙ መጽናቱን አስታውቋል። ይህንኑ ያስታወቁት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። እኛ ለተከበራቸው የተቃዋሚ ፓርቲ መሪዎች እንደገና በአጽንኦትና በክብር የምናቀርበው ጥሪ እኛ ራሳችን በቂዎች ስለሆንን ሶስተኛ ወገን አያስፈልገንም። ኢህአደግ በዚህ ጉዳይ ላይ የመጨረሻ አቋሙ ይሄ ነው። ከዚህ በኋላ በዚህ ጉዳይ ሌላ ማደግ ተገቢ ነው ብለን ስላላሰብን ተቃዋሚዎቹ የሚያቀርቡትን ሀሳብ ማክበርና እነሱ ጋር መደራደር ትክክለኛና አስፈላጊ ነው ብለን ማመናችንን ለመግለጽ ነው። በዚህ መንገድ የኢህአዴግን አቋም የሰሙት ራሳቸውን ያስተባበሩ ስድስት ተቃዋሚ ፓርቲዎች የመጨረሻ አቋማቸውን ለማሳወቅ ከስብሰባው አዳራሽ ወጣ በማለት ለጥቂት ደቂቃዎች ተመካክረዋል። መኢአድ፣ ሰማያዊ፣ ኢዴፓ፣ ኢራፓ፣ መኢዴፓና መኢባፓ ናቸው ስድስቱ ፓርቲዎች። የመደራደር ስልጣናቸው ከዚህ በላይ እንደማያስኬዳቸው በመግለጽ በስራ አስፈጻሚና በምክር ቤት ደረጃ ውሳኔ ማሰጠት እንደሚፈልጉ ነው። የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ፓርቲዎቹን ወክለው ያስታወቁት የደረስንበት የውሳኔ ሀሳብ የያዝነው አገራዊ አጀንዳ እና የምንጠብቀው ፋይዳ አጠቃላይ የፖለቲካ ምህዳሩን ያሰፋልናል የሚል ግምት ስለማይኖረን፣ ሁለተኛ የተለያዩ የህብረተሰብ ክፍል ጥያቄዎችም ይመለሳሉ የሚል ግምት ስለማይኖረን፣ ይህንን ሀሳብ ለፓርቲ አባላቶቻችንና ደጋፊዎቻችን አጠቃላይ የድርድሩን ጉዳይ መግለጽ እንፈልጋለን። የውይይቱ ሰብሳቢ የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ፓርቲዎቹ የመወሰኛ ጊዜ በመጠየቃቸው ላይ ተቃውሞ እንደሌላቸው ጠቁመዋል። እዚህ የቀረቡ አካላት በአንዴ ወደዚህ ከምንደርስ ተመልሰን እንመካከርና በአቋማችን እንጸናለን ወይስ መቀራረብ የምንችልበት እድል ካለ እናያለን የሚለው ተገቢና ህጋዊ ይመስለኛል። በእኔ እምነት ይህንን ብንቀበላቸው እና ጊዜው ያሉትን ጊዜ ብንሰጥ በእኛ በኩል ሚያዝያ ሁለት ብናረግ ሰላሳ የተባለውን ከውይይቱና ከድርድሩ አንጻር ገዢው ፓርቲ ያለውን አቋምም አቶ ሽፈራው አብራርተዋል። በቀጣይ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።